ስፖርት፣ ጤና ይስጥልኛ አድማጮች እንደምን ሰንብታችኋል። በእንግሊዝ ፕሪምየር ሊግ የእግር ኳስ ፍልሚያ ለሊቨርፑል ለ17 ዓመታት ተሰልፎ የተጫወተው ሽቴፋን ጄራርድ የደጋፊዎቹን ልብ በሚነካ መልኩ ከእንግዲህ ለሊቨርፑል የማይጫወት መሆኑን ትናንት ይፋ አድርጓል። ሽቴፋን ጄራርድ ለሊቨርፑል ከመቶ በላይ ጊዜያት ተሰልፏል። ቡድኑን ግን ትናንት ከ3 ለ1 ሽንፈት መታደግ አልቻለም። ሊጠናቀቁ አንድ ዙር ጨዋታ የቀራቸውን የእንግሊዝ ፕሪምየር ሊግና የጀርመን ቡንደስሊጋ ጨዋታዎችን እንቃኛለን። የጣሊያን ሴሪያና የስፔን ላ ሊጋ ውጤቶችንም ባጭሩ እንመለከታለን። በአትሌቲክስ የሩጫ ዘርፍ ኢትዮጵያ ትናንት ድል ተቀዳጅታለች። በስፖርት ዜናችን ተካቷል። አብራችሁን ቆዩ። በቅድሚያም አትሌቲክስ በሻንጋይ ትናንት በተከናወነው ዲያምንድ ሊግ የ5000 ሜትር የሴቶች ሩጫ ውድድር ኢትዮጵያዊቷ አልማዝ አያና አሸናፊ ሆናለች። አልማዝ ውድድሩን ለማጠናቀቅ የፈጀባት ጊዜ 14 ደቂቃ ከ14.72 ሰከንድ ነው። የ23 ዓመቷ ኢትዮጵያዊት ወጣት ሯጭ አልማዝ አያና በጥሩነሽ ዲባባ ተይዞ የቆየውን የዓለም ክብር ወሰን ለመስበር የቀራት ሦስት ሰከንድ ብቻ ነበር። የገባችበት ሰዓት በ5000 ሜትር የሩጫ ውድድር ታሪክ ሦስተኛው ፈጣን ተብሎም ተመዝግቦላታል። ኬንያዊቷ ቪዮላ ጄሌጋት ኪቢዮት ከአልማዝ 36 ሰከንድ ዘግይታ ሁለተኛ ስትወጣ፣ ኢትዮጵያውያቱ ሰንበሬ ተፈሪና አለሚቱ ሄሮዬ ሦስተኛና አራተኛ በመሆን ተከታትለው ለመግባት ችሏል። በትናንትናው የሻንጋይ ዲያመንድ ሊግ የሩጫ ውድድር 40 ሺህ ሰው መካፈሉ ተዘግቧል። ቅዳሜ ዕለት በኳታር በተከናወነው የዳያመንድ ሊግ የ3000 ሜትር የወንዶች የሩጫ ውድድር ኢትዮጵያዊው ሃጎስ ገብረ ሕይወት ታዋቂውን የእንግሊዝ ሯጭ ሞፋራህን በማሸነፍ አንደኛ መውጣቱ ይታወሳል። ከጥቂት ቀናት በፊት 21ኛ የልደት በዓሉን ያከበረው ሀጎስ ገብረ ሕይወት ውድድሩን በአንደኛነት ያጠናቀቀው በ7 ደቂቃ ከ38 ሰከንድ ከ0 ማይክሮ ሰከንድ በመግባት ነበር። ጀርመን ቡንደስሊጋ የእግር ኳስ ፍልሚያ ቅዳሜ ዕለት ሽቱትጋርት ከዜሮ ተነስቶ ሃምቡርግን ሁለት ለአንድ አሸንፏል። በዚህም መሠረት በደረጃ ሰንጠረዡ ከታች ወደ አስራ ስድስተኛ ከፍ ለማለት ችሏል። በሻልከ አንድ ለምንም የተረታው ፓዴርቦርን በደረጃ ሰንጠረዡ ወደ መጨረሻው ጠርዝ ተገፍትሯል። ፓዴርቦርን ከሃምቡርግ ዝቅ ብሎ የመጨረሻው አስራ ስምንተኛ ደረጃ ላይ ይገኛል። ሃምቡርግና ፓዴርቦርን ቀሪውን አንድ የቡንደስሊጋ ጨዋታ ከተሸነፉ በቀጥታ ተሰናባች ይሆናሉ። ሆኖም እድላቸው ሙሉ ለሙሉ መከነ ማለት አይደለም። በተለይ ሃምቡርግ ቀጣዩን ጨዋታ አሸንፎ ሽቱትጋርትና ሃኖቨር ቢሸነፉ በቡንደስሊጋው መቆየት ይችላል። የመጨረሻ ጠርዝ ላይ የሚገኘው ፓደር ቦርን ግን በቡንደስሊጋው ለመቆየት ቀጣዩን ጨዋታ የግድ አሸንፎ የሃምቡርግና የሽቱትጋርትን ሽንፈት መናፈቅ ብቻ አይደለም መማፀን ይኖርበታል። በእርግጥ እድል ወሳኝ ሚና ብትጫወትም ናፍቆትና ተማጽኖ ብቻ ግን ዋጋ የለውም። ሽቱትጋርትና ሃምቡርግ ላይሸነፉ ይችሉ ይሆናል። ያኔ ፓዴርቦርን ከቡንደስሊጋው የመሰናበትን መራራ ጽዋ ባይወድም በግድ ከመጎንጨት ውጪ አማራጭ የለውም። ፍራይቡርግ ከወራጅ ቃጣናው ለመውጣት ባደረገው የሞት ሽረት ፍልሚያ የዘንድሮን ዋንጫ አስቀድሞ የግሉ ማድረጉን ያረጋገጠውን ባየር ሚንሽንን ማሸነፍ ችሏል። በዚህ መሰረት በደረጃ ሰንጠረዡ 14ተኛነት ተቆናጧል። የባየር ሚኒሽን አሰልጣኝ ፔፕ ጓርዲዮላ ቡድናቸው ከተሸነፈው በኋላ በሰጡት አስተያየት በባየር ሚኒሽን ወደፊት ስለመቆየታቸው መቶ በመቶ የተረጋገጠ ነገር አልተናገሩም። በቡንደስሊጋው የዋንጫ ባለቤት መሆናችንን ካረጋገጥም በኋላ ያከናወነው ጨዋታ ቀላል አልነበረም። ቢሆንም ግን ምንም አይልም። የቀረን ከማይንስ ጋር የምናከናውነው ጨዋታ ነው። ከዚያ እረፍት አድርገን የወደፊቱን ማቀድ ነው። ፍራይቡርጎች በማሸነፋቸው እንኳን ደስ አላችሁ ማለት እፈልጋለሁ። በሚቀጥሉ ዓመት እዚህ መቆየት እችላለሁ ብዬ ተስፋ አድርጋለሁ። ፍራይቡርግ መደበኛ የጨዋታው ክፍለ ጊዜ ሊጠናቀቅ ሁለት ደቂቃዎች ብቻ ሲቀሩት ጆከር ፔተርሰን ከመረባ ሳረፋት ኳስ ሁለት ለአንድ ማሸነፍ ችሏል። ባየር ሚንሽን ቅዳሜ ዕለት በፍራይቡርግ ሽንፈትን የቀመሰው ከሻምፒዮንስ ሊግ የግማሽ ፍጻሜ ፍልሚያ የደርሶ መልስ አጠቃላይ ውጤት በባርሴሎና ከተሰናበተ ገና በአራተኛ ቀኑ ነበር። ሃኖቨር ከአውስቡርግ ጋር ባደረገው ወሳኝ ፍልሚያ ሁለት ለአንድ አሸንፎ 15ተኛ ደረጃውን አረጋግጧል። ከአይንትራክት ፍራንክፉርት ጋር ያለምንም ግብ ነጥብ ተጋርቶ የተለያየው ሄርታ ቤርሊን 13ተኛ ደረጃ ላይ በመስፈር ከቡንደስሊጋው ከመሰናበት ስጋት ወጥቷል። በደረጃ ሰንጠረዡ ቁንጮ ላይ ከሚገኙት ቡድኖች መካከል ደግሞ ቦሩሲያ ሙንሽን ግላድባህ ቬርደር ብሬመንን ሁለት ለባዶ ድል በመንሳት ሶስተኛ ደረጃውን አረጋግጧል። ያም ብቻ አይደለም፣ ከስሩ በአራተኛ ደረጃ ላይ የሚገኘው ባየር ሌቨርኩሰን ሆፈንሃይምን ሁለት ለምንም ማሸነፍ ቢሳካለትም በሩሲያ ሚንሽን ግላድባህ ለሚቀጥለው የሻምፒዮንስ ሊግ ፍልሚያ በቀጥታ አላፊ መሆኑን አረጋግጧል። በደረጃ ሰንጠረዡ 68 ነጥብ ይዞ በሁለተኛነት የሚገኘው ቮልፍስቡርግ በቦሩሲያ ዶርትሙንድን ሁለት ለአንድ አሸንፏል። ከመሪው ባየር ሚንሽን ጋር ያለውን ነጥብም ወደ ስምንት አጥብቧል። በእርግጥ ባየር ሚንሽን የዋንጫው ባለቤት መሆኑን አስቀድሞ ካረጋገጠ ሰነባብቷል። ኮሎኝ በማይንስ ሁለት ለአንድ ሽንፈትን ቀምሷል። በእንግሊዝ ፕሪምየር ሊግ መሪው ቼልሲ በደረጃ ሰንጠረዡ 13ተኛ ላይ ከሚገኘው ዌስት ብሮሚች አልቢዮን ጋር ዛሬ ከጥቂት ሰዓታት በኋላ ይገናኛል። ሶስተኛና አራተኛ ደረጃ ላይ የሚገኙት አርሰናልና ማንቸስተር ዩናይትድ ትናንት ባከናወኑት ፍልሚያ አንድ እኩል በመለያየት ነጥብ ተጋርቷል። አርሰናል አንድ ተስተካካይ ጨዋታ ይቀረዋል። የማንቸስተር ዩናይትዱ አንድሬ ሄሬራ ካሽሌ ያንግ የተላከለትን ኳስ ከመረብ ለማሳረፍ የተሳካለት በሰላሳኛው ደቂቃ ላይ ነበር። ሆኖም ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩ፣ ማለትም በሰማንያ ሁለተኛው ደቂቃ ላይ የማንቸስተር ዩናይትዱ ቲየር ብላኬት አርሰናልን ከሽንፈት የታደገችውን ግብ በገዛ መረቡ ላይ አስቆጥሯል። ግቧ የተቆጠረችው ቲዮ ዋልኮት ያሻማት ኳስ አቅጣጫ በመቀየሯ ነበር። በማንቸስተር ዩናይትድ ሜዳ ኦልትራፎርድ የትናንቱን ጨዋታ ለመከታተል ከ75000 በላይ ታዳሚ መገኘቱም ተዘግቧል። ዛሬ አንድ ተስተካካይ ጨዋታውን ከሚያከናውነው ከመሪው ቼልሲ በ8 ነጥብ ዝቅ ብሎ በሁለተኛ ደረጃ ላይ የሚገኘው ማንቸስተር ሲቲ ስምንተኛ ደረጃን የሙጥኝ ያለው ስዋንሲ ሲቲን ትናንት አራት ለሁለት በሆነ አስተማማኝ ልዩነት ማሸነፍ ችሏል። ስዋንሲ ሲቲ ቀደም ሲል በማንቸስተር ሲቲ ሁለት ለአንድ መሸነፉ ይታወቃል። ሊቨርፑል በክሪስታል ፓላስ ሶስት ለአንድ ሽንፈት ቀምሷል። በደረጃ ሰንጠረዡ አምስተኛ ነው። የመጨረሻውን ግጥሚያ የፊታችን እሁድ ከስቶክ ሲቲ ጋር የሚያከናውነው ሊቨርፑል ቢያሸንፍና በደረጃ ሰንጠረዡ ከበላዩ የሚገኘው ማንቸስተር ዩናይትድ በሁል ሲቲ ቢሸነፍ እንኳ ሊቨርፑል ባለበት አምስተኛ ደረጃ ላይ ለመጽናት መገደዱ አይቀርም። ምክንያቱም ሊቨርፑል አሁን ያለው 62 ነጥብ ሲሆን ማንቸስተር ዩናይትድ ግን 69 ነጥብ ላይ ደርሷል። ማንቸስተር ዩናይትድ ግን ቢሸነፍም አራተኛ ደረጃውን የሚነጥቀው የለም። ምክንያቱም ስድስተኛ ደረጃ ላይ የሚገኘው ቶትናም ሆትስፐር አሁን ባለው 61 ነጥብ ላይ ኤቨርተንን አሸንፎ ሦስት ነጥብ ቢደምር ከማንቸስተር ዩናይትድ በ5 ነጥብ ዝቅ ብሎ ማጠናቀቁ አይቀርም። በእንግሊዝ ፕሪሚየር ሊግ የእግር ኳስ ፍልሚያ የማንቸስተር ሲቲው ሰርጂዮ አጉሮ በ25 ከመረብ ያረፉ ኳሶች ኮከብ ግባግቢነቱን እየመራ ይገኛል። የቶትናም ሆትስፐሩ ሃሪኬን ከሰርጂዮ በ5 ግቦች ይበለጣል። እስካሁን 20 ከመረብ ያረፉ ኳሶች ተመዝግበውለታል። የመሪው ቼልሲ ዲየጎ ኮስታ 19 ግቦች አሉት። በስፔን ላሊጋ የዋንጫ ባለድሉ ባርሴሎና 93 ነጥብ አለው። ሪያል ማድሪድ በ89 ይከተላል። አትሌቲኮ ማድሪድ በ77 ይሰልሳል። የፊታችን ቅዳሜ ሪያል ማድሪድ ለመጨረሻው ፍልሚያ ከጌታፌ ጋር ይገናኛል። አትሌቲኮ ማድሪድ ከግራናዳ ጋር ይጋጠማል። ባርሴሎና ዲፖርቲቮ ላኮሩናን ለደንቡ ያህል ያስተናግዳል። የጣሊያን ሴሪያም ሊጠናቀቅ አንድ ዙር ግጥሚያ ብቻ ይቀረዋል። ጁቬንቱስ በ83 ነጥቡ የዋንጫ ባለቤት መሆኑ ቀድሞ ታውቋል። ሮማ 67 ነጥብ አለው። ላትሲዮ ሮም በአንድ ነጥብ ዝቅ ብሎ ሦስተኛ ነው። የሜዳ ቴኒስ። የዓለማችን ቁጥር አንድ የሜዳ ቴኒስ ተጫዋች ሰርቢያዊው ኖቫክ ጆኮቪች የዘመናት ተቀናቃኙ ስዊዘርላንዳዊው ሮጀር ፌዴሬርን ትናንት ሮም ከተማ ውስጥ በማሸነፍ የበላይነቱን አስጠብቋል። የኖቫክ ጆኮቪች የትናንትናው ድል ባለፉት አምስት ወራት ውስጥ ካስመዘገባቸው ድሎች አምስተኛው መሆኑ ተገልጧል። ኖቫክ ጆኮቪች ከሮጀር ፌዴሬር ጋር እሁድ ዕለት ያከናውነው ግጥሚያ ለ39 ጊዜያት መሆኑ ነው። ከትናንትናው ድል በፊትም ህንድ ውስጥ ከሁለት ወራት በፊት በተከናወነው የዌልስ ፍጻሜ ኖቫክ ጆኮቪችና ሮጀር ፌዴሬር ተገናኝተው ድል የቀናው ለኖቫክ ነበር። አጫጭር ዜናዎች የማንቸስተር ዩናይትድ አሰልጣኝ ሉዊስ ቫንጋል ወደ ሪያል ማድሪድ ሊያቀና የጠበቀ ግንኙነት ፈጥሯል የተባለለትን ግብ ጠባቂያቸው ዴቪድ ዴጊያን በቡድናቸው ለማቆየት እየታገሉ መሆናቸውን ትናንት ገልጧል። አርሰናል ከፍተኛ ተስፋ የጣለችበት የአማካይ ተጫዋች ጌዲዮን ዘላለም ለዩናይትድ ስቴትስ ብሔራዊ የእግር ኳስ ቡድን ተሰልፎ ለመጫወት መወሰኑ ሰሞኑን ይፋ ሆኗል። ለሊቨርፑል 17 ዓመታት ተሰልፎ የተጫወተው አምበሉ ስቴፈን ጄራርድ ትናንት ከክሪስታል ፓላሱ ሽንፈት በኋላ ለቡድኑ ተሰልፎ ከእንግዲህ እንደማይጫወት በሐዘን ተውጦ ገልጧል። የ34 ዓመቱ እንግሊዛዊ አምበል ሽቴፋን ጄራርድ ወደ ዩናይትድ ስቴትስ አቅንቶ ለሎስ አንጀለስ ጋላክሲ ቡድን ይሰለፋል ተብሏል። አድማጮች፣ የስፖርት ጥንቅራችን በዚሁ ይጠናቀቃል። ማን ትጋፍቶስ ስለሽነኝ አስተያየቶቻችሁ አሁንም አይለን። መልካም ጊዜ። ጤና ይስጥልኝ።